ሰላም ጠናስጥልን የተወደዳችሁ አድማጮቻችን፣ ይህ ዓለም አቀፉ የአድቬንቲስት ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። አድማጮቻችን በተለያዩ ጊዜ ወደ ጣቢያችን የምትልኳቸውን መጽሐፍ ቅዱሳዊ ጥያቄዎች መርምረን እና ተወያይተን ብዙ መዛግብትን አገላብጠን መልስ የምንሰጥበት ይህ ክፍለ ጊዜ አሁን ይጀምራል። አድማጮቻችን ፕሮግራሞቻችንን በመከታተል ስለምትሰጡን አስተያየትና ለተነሳባችሁ መጽሐፍ ቅዱሳዊ ጥያቄ መልስ ስንሰጣችሁ ዘንድ ለምትልኩልን ጥያቄዎች በጣም አርገን እጅግ በጣም አርገን እናመሰግናቸዋለን። ፕሮግራማችንን እየተከታተላችሁ ስለሆናችሁና ብዙ አድማጮቻችን ደግሞ በዚህ ፕሮግራም እየተባረካችሁን መሆናችሁን እንደገናም ደግሞ ብዙ እውቀትና መጽሐፍ ቅዱሳ መንፈሳዊ ደግሞ መንፈሳዊ ጥንካሬን ያገኛችሁበት መሆኑን በየጊዜው ስለምትጽፉልንና፣ ስለምትነግሩን፣ ስለምትደውሉልን ልናመሰግናችሁ እንወዳለን። ወንድማችን ወለ ትንሣይ ከዳንግላ ከጎጃም በፕሮግራማችን እጅግ በጣም እንደተባረክና ብዙ ትምህርት እንዳገኘህበት ጽፈህልናል። በጣም እናመሰግንሃለን። ይህን ፕሮግራም መከታተልህንና ለሌሎች ሌሎችም እንዲከታተሉት ደግሞ ማደምህን እንድትቀጥል እናበረታታሃለን። ወንድማችን አለማየሁ ገብረ መድኅን ከየም ዞን ሳጃ ከተማ ፕሮግራማችንን በመከታተል ትክክለኛውን እውቀት እንዳገኘህ ስለገለጽክልን እጅግ አድርገን እናመሰግንሃለን። ዛሬም አንዳንድ ጥያቄዎችን ልከህልናል። በዛሬው ፕሮግራማችን ከላካቸው ጥያቄዎች መካከል አንደኛውን መልስ ለመስጠት እንሞክራለን። ባለፈው ሳምንት አብረን እንደጀመርነው ወንድማችን ደቻሳ ሞሃ ከምዕራብ ወለጋ ሰፋ ያለ ጥያቄ ጠይቆን ነበረ እና የእሱ ጥያቄ እውነተኛዋን ቤተ ክርስቲያን እንዴት እናውቃለን የሚል እጅግ በጣም ሰፊ መልስ የሚጠይቅ ጥያቄ ነበረ። ስለዚህ ባለፈው ሳምንት የተወሰኑትን ሀሳቦች ተነጋግረን ነበር። ዛሬ የተቀሩትን ጥቂት ሀሳቦች ደግሞ እንነጋገርና በይደር ለሚቀጥለው ሳምንት ደግሞ የተቀሩትን አብረን እንመለከታለን። እንግዲህ ወደዛ እናልፋለን። በመቀጠልም ደግሞ ወንድማችን አለማየሁ ገብረ መድህን ከያም ዞን ሳጂ ከተማ የላከውን ጥያቄ ደግሞ እንመልሳለን ማለት ነው። እንግዲህ ወደ መጀመሪያው ጥያቄ ወደ ወንድማችን ደቻሳ ሞሃ ከምዕራብ ወለጋ እውነተኛዋን ቤተ ክርስቲያን እንዴት እናውቃለን ወደሚለው ጥያቄ መልስ እናመራለን። እንግዲህ ባለፈው ጊዜ የወንድማችን ደቻ ሳሙሃ ጥያቄ ጀምረን ነበር እና ሁለት መሰረታዊ እውነተኛ ቤተ ክርስቲያንን የምናቅበትን መለኪያ አስቀምጠን ነበር ባለፈው ሳምንት። ለማስታወስ ያህል አንደኛው የእግዚአብሔርን ቃል ብቻ ሙሉ በሙሉ መቀበል። አንድ ቤተ ክርስቲያን ወይም አንድ ክርስቲያን እውነተኛ መሰረት ላይ መቆሙን የምናረጋግጠው የብሉይና የአዲስ ኪዳንን መጽሐፍ ለትምህርት ለተግጻጽና ልብን ለማቅናት የተጻፉ መሆናቸውን በማመን ሙሉ ለሙሉ ሊቀበል ይገባል ብለን ብዙ ትንታኔዎች ሰጠናል። ወደዛ እንመለስም። ይሄ የመጀመሪያው መመዘኛ ነው። ሁለተኛው መመዘኛ የእግዚአብሔርን ህግ በክርስቶስ ኢየሱስ በሚሰጠን ጸጋ አማካኝነት መጠበቅ። ይህ ደግሞ ሁለተኛው መለኪያ ነው። እና ህጉ ተሽሯል፣ ህጉ ተደምስሷል፣ ወይም ደግሞ ህጉ ተወግዷል የሚል ትምህርት በዚህ ዘመን ላይ በጣም ተንሰራፍቶ ይገኛል። ይሄም ህገጠልነት ወይም ደግሞ ህግን በመጥላት አመፀኝነትን የሚያነሳሳ ህብረተሰባችንን ጨርሶ ያበላሸ አካሄድ እንደሆነ ባለፈው ጊዜ ተመልክተናል። እና ይሄ የሰይጣን ሰይጣን የተጣለበት ወይም ሰይጣን ከሰማይ የተባረረበት ዋናው አመፅ ህገ ጠልነት ነውና ዛሬ በቤተ ክርስቲያን ውስጥ ህግ ተሽሯል፣ ህግ ተደምስሷል፣ ህግ አይገዛንም የሚል ህገ ጠልነትን የሚከተል አይነት ትምህርት እየተንሰራፋ መጥቷል። ስለዚህ እንዲህ አይነቱን ትምህርት የሚያስተምሩ ሐሰተኞች ናቸው። እውነተኞች ግን የእግዚአብሔርን ሕግ ሰው በራሱ መጠበቅ አይችልም፣ ነገር ግን በክርስቶስ በሚሰጠን ጸጋ አማካኝነት በሮሜ ምዕራፍ 8 ቁጥር 4 ላይ እንደተጻፈው ለስጋ ያልተቻለውን እግዚአብሔር የገዛ ልጁን በስጋ ምሳሌ አድርጎ ልኮታልና ይህንንም ያደረገው እኛ በመንፈስ በምንመላለስ የህግ ትዕዛዝ ይፈጸም ዘንድ ነው ይላልና ስለዚህ እሱ መቶ ኃጢአትን በስጋው ኮነነ ይላል። ስለዚህ በዛ መሰረት እኛም ደግሞ በመንፈስ ቅዱስ ስንመላለስ የክርስቶስ ኢየሱስ ጸጋ ሲረዳን ህግን በሙሉ መፈጸም የሚያስችል ኃይል እንደምናገኝ ከጳውሎስ ጋርም ደግሞ ሁሉም በሚያስችለኝ በክርስቶስ ሁሉን እችላለሁ ማለት እንደምንችል ይህም ደግሞ በእኛ ሳይሆን በጸጋው እንደሆነ እንደውም ባለፈው ጊዜ እንደተመለከትነው ነው። ህጉ በብሉይ ኪዳን በድንጋይ ላይ ተጽፎ ለሙሴ ተሰጠው። በአዲስ ኪዳን ግን በዕብራውያን ምዕራፍ 8 ቁጥር 10 ላይ እንደምንመለከተው ከበረ ህጉ የበለጠ ከበረና በልባችን ውስጥ ከፍ ብሎ እንደተጻፈ መጽሐፍ ብቻ አይደለም፣ በትእዛዙም አስኬዳችኋለሁ ደግሞ አምላክ እሆናችኋለሁ የሚለው ተስፋ አብሮ እንደተሰጠ እና እንዲያውም በአዲስ ኪዳን ህጉ በልባችን ጽላቱ ውስጥ ተጽፎ ከፍ እንዳለ ይሄን ተመልክተን ነበር። እነዚህ ሁለቱ እንግዲህ በጣም ከፍተኛ መለኪያችን ናቸው። የትም ቦታ ሄደን እውነትን ለመከተል የምንጠይቃቸው ጥያቄዎች የእግዚአብሔርን ቃል ወይም ብሉይ ኪዳንና አዲስ ኪዳን አንዱም ሳይቀር ለትምህርት ለተግሳጽ ልብን ለማቅናት የተጻፈ መሆኑን መቀበል፣ ሁለተኛ ደግሞ የእግዚአብሔር ህግ በኢየሱስ ክርስቶስ ጸጋ አማካኝነት መጠበቅ። እነዚህ አንድን እውነተኛ እምነት መለኪያ ነጥቦች እንደሆኑ እናያለን። እንግዲህ ዛሬ ደግሞ ሌሎች ነጥቦች ሶስት ነጥቦችን እንመለከታለን። በሁለተኛው መስፈሪያችን ላይ እንደተመለከትነው የእግዚአብሔርን ህግ በኢየሱስ ክርስቶስ ጸጋ መጠበቅ ብለናል። የትኞቹን ህጎች? አንድ ጊዜ አንድ የህግ መምህር ወደ ኢየሱስ ክርስቶስ መጣና ጥያቄ ጠየቀ። በማቴዎስ ወንጌል ምዕራፍ 19 ላይ ምን ብሎ ጥያቄ ይጠይቃል? የዘላለምን መንግስት ታገኝ ዘንድ ምን ላድርግ ብሎ ክርስቶስ ጠየቀው። ክርስቶስም እንዲህ ብሎ መለሰለት፣ የዘላለምን ህይወት ታገኝ ዘንድ ትእዛዛትን ጠብቅ። ከዛ ሰውየው ቀጠለ የትኞቹን ትእዛዛት ብሎ ጠየቀ። ከዛ በኋላ ክርስቶስ የትኞቹን ትእዛዛት እንደሆኑ በደንብ በግልጽ ነው በማቴዎስ ወንጌል ምዕራፍ 19 ላይ የሚነግረውና ትእዛዛቶቹን የትኞቹ ትእዛዛቶች ናቸው? አትግደል፣ አትስረቅ፣ በሐሰት አትመስክር የሚሉትን አስርቱን ትእዛዛት እንደሆኑ ይህንን ይነግረዋል። በዚህም ጊዜ ያ መምህር ምን ብሎ ነው የመለሰው? እንዴ እነዚህንማ ከሕፃንነቴ ጀምሬ እከተላቸው ነበረ፣ እና ይህንንማ ከልጅነቴ ጀምሮ አደርግ ነበር። ሌላስ ስ ብሎ እንደጠየቀ እንመለከታለን ማለት ነው። ከዛ በኋላ ክርስቶስ እንግዲያውስ ያለህን ሁሉ ሸጠህ ተከተለኝ ሲለው ሀብታም ስለነበረ ወደ ኋላ እንዳፈገፈገ ና እያዘነ እንደተመለሰ እንመለከታለን እና ይሄ የሚያሳየው ይሄ ሰውዬ ከሕፃንነቴ ጀምሬ ቁጥር ሃያ ላይ ምዕራፍ 19 ቁጥር ሃያ ላይ ጎበዙም ይህንን ሁሉ ከሕፃንነት ጀምሬ ጠብቄያለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሃዎች ስጥ፣ መዝገብህ በሰማይ ታገኛለህ፣ መጠህም ተከተለኝ አለው። የዚህን ጊዜ ጎበዙ ይህን ቃል በሰማ ጊዜ ብዙ ንብረት ስለነበረው እያዘነ ሄደ ይላል። እንግዲህ ይሄ ሰው ይሄ ጎበዝ ጥሩ ነበር የመጣው የእግዚአብሔርን ትእዛዝ ለመጠበቅ ህይወትን ለማግኘት ነበር የጠየቀው። ነገር ግን መስዋዕትነት ለመክፈል አልፈለገም። ከእግዚአብሔር ይልቅ አንደኛ በሀብትና ገንዘብን በጣም ይወድ ነበረ። ሁለተኛው ትእዛዝ ባልንጀራህን እንደራስ አድርገ ውደድ የሚለው ደግሞ ምንድን ነው የሚያሳየው? ባልንጀራውን እንደራሱ አድርጎ አይወድም ነበር። ከሰው ይልቅ ከባልንጀሮቹ ይልቅ ከሰው ዘር ይልቅ እሱ በጣም የሚያመልከው ገንዘብን ወይም ሀብትን ስለነበረ የመጀመሪያውንም አራቱን እግዚአብሔር አምላክህን በፍጹም ልብህ በፍጹም ሀሳብህ ውደድ የሚለውንም ሁለተኛውንም ባልንጀራህን እንደ ራሰ ውደድ የሚሉት ስድስቱን ከታች በኩል ያሉትን ለመጠበቅ ፈቃደኛ አይደለም። እነዚህን ከመጠበቅ ይልቅ ሀብቱን ቢጠብቅ የሚወድ ሰው ስለነበረ ጥሎ እንደሄደ እንመለከታለን ማለት ነው። ስለዚህ የእግዚአብሔርን ትእዛዛት ከምድራዊ ፍላጎትና ከስጋዊ ሀሳብ በላይ ከፍ ልናደረግ ያስፈልጋል እና አንድ ቦታ ክርስቶስ ሲናገር ምንድን ነው ያለው? አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም እሹ፣ ሌላው ሁሉ ይጨመርላችኋል እና በሕይወታችን የእግዚአብሔርን ሕግ እግዚአብሔርን ትእዛዛት ከሁሉም በላይ ከፍ አድርገን መያዝ እንዳለብን ይህ ትምህርት ያስተምረናል። ስለዚህ ወደ ትእዛዛቶቹ በምንሄድበት ጊዜ የመጀመሪያው ትእዛዝ ምንድን ነው የሚለው? ሌሎች አማልክት አይሆኑህ በፊቴ ነው የሚለው። ሌሎች አማልክት አይሆኑ በፊቴ። ስለዚህ ከእግዚአብሔር አምላክ ውጪ ሌሎችን አማልክት በጭራሽ ማምለክ እንደሌለብን ይህ ትእዛዝ ይነግረናል። እና ይሄ ሰውዬ አማልክት ነበረው አማልክቱም ደግሞ ምን ነበረ ሀብት እንደነበረ እናያለን። ከእኔ በቀር ሌሎችን አማልክት አይሁኑ ነው የሚለው የመጀመሪያው ትእዛዝ። ሀብትም ቢሆን ሰውም ቢሆን ስልጣንም ቢሆን ትምህርትም ቢሆን ማንኛውም እውቀትም ቢሆን ዝናም ቢሆን እነዚህ ሁሉ አማልክት ሊሆኑብን ይችላሉ። ወይም ደግሞ እንደ አምላክ ልናያቸው ከእግዚአብሔር በላይ ልናያቸው እንችላለን። ስለዚህ እነዚህን ሁሉ ከእግዚአብሔር በላይ አርገን መመልከት ሌሎችን አማልክት እንደ ማምለክ ይቆጠራል ማለት ነው። ሌላ ሊትራሊ ወይም ደግሞ ፊት ለፊት በቀጥተኛ ሁኔታ ከእግዚአብሔር ውጪ ከኢየሱስ ክርስቶስ ውጪ ሌሎች አማላጆች አሉን ወደ ጽድቅ የሚያገቡን መላእክት፣ ቅዱሳን እነዚህን ሁሉ ማምለክ በእግዚአብሔር ዘንድ ጨርሶ የተጠላ እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው እና ኢየሱስ ይህንን በቀጥታ ተናግሯል። በሉቃስ ወንጌል ምዕራፍ 4 ቁጥር 8 ላይ ኢየሱስም መልሶ ለጌታ ለአምላክህ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል ይላል። ሉቃስ ምዕራፍ 4 ቁጥር 8 ላይ ኢየሱስን መልሶ ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ይላል። ስለዚህ ሌሎችን ነገሮች ማምለክ በምንም አይነት በእግዚአብሔር ምትክ ልናመልካቸው አይገባም። መጽሐፍ ቅዱስ ይህንን እንደ ጣዖት አምልኮ ይመለከተዋል። ስለዚህ ይሄ ከትዕዛዛቶቹ አንዱ እውነተኛ ክርስቲያኖችን ወይም እውነተኛ አምላኪዎችን የምንመዝንበት መመዘኛችን ነው። እንደውም አንዳንዶች ትህትና ይመስላቸዋል ይላል ጳውሎስ ለቆላስያስ ሰዎች በጻፈው ቆላስያስ መራፍ 2 ቁጥር 18 ላይ ትህትናና የመላእክት አምልኮ እየወደደ ባላየው ባላየውም ያለ ፍቃድ እየገባ በስጋም አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል እና ይህንን ሲናገር ምን ይላል? ለመላእክትም ትህትናና የመላእክት አምልኮ እየወደደ ይላል። ትህትናና የመላእክት አምልኮ እየወደደ እና መላእክት አገልጋይ መናፍስት ናቸው ይላል ከእግዚአብሔር ዘንድ ተልከው ቅዱሳንን ወይም ደግሞ ክርስቲያኖችን የሚረዱ፣ የሚጠብቁ፣ የሚደግፉ ናቸው ከእግዚአብሔር ዘንድ ተልከው ነው። ታዲያ ተልከው ነው፣ እኛ ለእነሱ ስለሰገድን ለእነሱ ምጽዋት፣ በእነሱ ስም ምጽዋት ስለሰጠን፣ እነሱን ከፍ ከፍ ስላደረግን፣ እነሱ እንዲያማልዱንና ወደ እግዚአብሔር እንዲያቀርቡን በመጠየቃችን ሳይሆን እኛ ለእግዚአብሔር ታማኝ በመሆናችን እግዚአብሔር ለእኛ የሚልካቸው ናቸው። እኛ ሁል ጊዜ ለማን ታማኝ መሆን ያለብን ለእግዚአብሔር ለአምላካችን ብቻ ነው። ይህንን በመጽሐፍ ቅዱስ ውስጥ በተለያዩ ታሪኮች እንመለከታለን። አንዱ የምንመለከትበት ታሪክ የትኛው ነው? የዳንኤል ጓደኞች ሲድራቅ፣ ሚሳቅ፣ አብድናጎ እነዚህ ሦስቱ ወጣቶች ናቡከደነጾር ላቆመው ምስል አንሰግድም የትኛውን ትእዛዝ ነው የጠበቁት? ሁለተኛውን ትእዛዝ። አንሰግድም አሉ። አንተ ላቆምከው ምስል አንሰግድም አሉ። እቶን እሳት አዘጋጀና በዚህ እቶን እሳት ውስጥ እከታችኋለሁ፣ አቃጥላችኋለሁ ባላቸው ጊዜ ምን አሉት? በምንም አይነት መንገድ አንተ ላቆምከው ምስል አንሰግድም። የምናመልከው አምላካችን እሱ ያድነናል። ማን መላእክት ምናምን አላሉ። የምናመልከው አምላካችን እሱ ያድነናል፣ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ነው ያሉት። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ነው ያሉት። በዛ መሰረት ወደ እቶኑ እሳት ውስጥ ተጣሉ። ስለዚህ ናቡከነጦር ትኩር ብሎ በሚመለከትበት ጊዜ በጣም ነው የገረመው። እና እኛ የጣልናቸው ሦስት ሰዎች ነበሩ አሁን ግን በእሳት ውስጥ አራተኛ አያለሁኝ። እሳቱም አልጎዳቸውም። የታሰሩበትንም ፈትል ወይም ደግሞ የታሰሩበትን ገመድ ሁሉ ተበጣጥሶ በእሳት ውስጥ ሲመላለሱ አራት ሰዎችን ያለው። አራተኛው ግን የአማልክትን ልጅ ይመስላል። አራተኛው ግን የአማልክትን ልጅ ይመስላል። እንደውም በጥልቅ ትርጉም ሄደን በምናጠናበት ጊዜ የእግዚአብሔር ልጅ ይመስላል። የእግዚአብሔር የአምላክ ልጅ ይመስላል ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን እንደማለት ነው። ስለዚህ እነሱ በእሳት ውስጥ ለእግዚአብሔር ታማኝ ሆነው በተጣሉ ጊዜ ክርስቶስ ራሱ በመካከላቸው መጥቶ እያጽናና በእሳት ውስጥ አብሯቸው እንደተመላለሰ እንመለከታለን። ይህም ደግሞ በኢሳይያስ መጽሐፍ ላይ የተሰጠት ትንቢት ነው ወይም ደግሞ ተስፋ ነው እና በእሳቱ ውስጥ ባለፍክ ጊዜ እሳቱ አይጎዳህም፣ በጎርፍ ውስጥ ወይም በውሃ ውስጥ ባለፍክ ጊዜ ጎርፉ አሰምጥህም ተብሎ የተሰጠው ተስፋ ለነዚህ ወጣቶች ተግባራዊ እንደሆነላቸው እናያለን። ስለዚህ ለሌሎች አማልክት በምንም አይነት አትስገድ የሚለውን ትዕዛዝ በመጠበቃቸው ምክንያት እግዚአብሔር በመካከላቸው እንደተገኘ እሳቱም እንዳልጎዳቸው ምስክርነታቸውም በዓለም ሁሉ እንደተሰማ መጽሐፍ ቅዱሳችን ይነግረናል። ይሄ አንዱ ትልቅ መመዘኛ ነው። ከእኔ በቀር ሌሎች አማልክት አይሆኑ የሚለው ማለት ነው። ሁለተኛው አሁን በምሳሌ ውስጥ እንደተጠቀስ ነው በሲድራቅ ሚሳቅ አብደናጎን ታሪክ ውስጥ እንዳየነው ለተቀረጸ ምስል ወይም ደግሞ ለማንኛውም ለተቀረጸ ነገር የተቀረጸ ነገር ለአንተ አታድርግ ነው የሚለው። በላይ በሰማይ ካለው ቀጥታ አነበዋለሁኝ። በላይ በሰማይ ካለው፣ በታችም በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማንኛቸውንም ምሳሌ የተቀረጸንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም፣ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ይላል እና በትእዛዝ ውስጥ ልብ ብለን እንመልከት። የማናቸውንም ነው የሚለው የተቀረጸ ምስል ለአንተ አታድርግ። ይኸውልህ ኬትኬት ኬት ኬት እንደሚገኙ የሚቀረጹት ነገሮች ራሳቸው ማቴሪያሎቹ ተዘርዝረዋል። በታች በምድር በምድር ላይ በምድር ላይ ለምሳሌ ከዛፍ ሊሆን ይችላል፣ ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል እና ምድር ላይ ካሉ ማቴሪያሎች እየተቀረጹ የሚመጡ በአንገታችን፣ በጆሯችን፣ በእጃችን ላይ እንድናደርጋቸው የሚመጡልን ምልክቶች ወይም ምሳሌዎች፣ እነሱን ጨርሶ ላንታ አታድርግ ከምድርም በታች በውሃ ውስጥ ካለ ውሃ ውስጥ ያሉ ዛጎሎች አሉ። ዛጎሎች እና ሌሎች ከውሃ ውስጥ የሚወጡ እንቆች እና የተለያዩ የከበሩ ድንጋዮች ከውሃ ውስጥ ከባህር ውስጥ ጠልቀው እያወጡ እነሱን ቀርጸው አበጅተው ሲሰጡን ጨርሶ ለማድረግ እንደሌለብን ይናገራል ማለት ነው እና የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ የማናቸውንም ነው የሚለው በመስቀል መልክ ሊሆን ይችላል። በተለያዩ ቅዱሳን መልክ ሊሆን ይችላል። በፀሐይ መልክ ሊሆን ይችላል። በጨረቃ መልክ ሊሆን ይችላል። በአበቦች መልክ ሊሆን ይችላል እና በተለያዩ ቅጠሎች መልክ ሊሆን ይችላል። እነዚህን ጨርሶ ከቶ ለአንተ አታድርግ ነው የሚለው። አታድርግ በቃ እግዚአብሔር ተናግሯል እና ከዛ ደግሞ አልፈ ተርፈህ አትስገድላቸው፣ አታምልካቸው፣ በሚጠሉኝ እያለ ይቀጥላል እና መጀመሪያ ራሱ የመጀመሪያው በቃ አታድርግ፣ ከነዚህ ጋር ንክኪ አታድርግ ነው የሚለውና ሁለተኛው አትስገድላቸው፣ አታምልካቸው ነው የሚለውና አንዳንዶች ይሄ አታድርግ የሚለውን ሰወርወር ያደረጉትና አይ ማምለክና መስገድ ነው እንጂ ጌጣጌጦቹን ብናደርግ ምን ችግር አለው? ወደሚል አይነት ትምህርት ያመጡታል። እና ግን መጽሐፍ ቅዱስ ከመጀመሪያውም አታድርግ ነው የሚለው። እንደውም በዘዳግም መጽሐፍ ላይ ዘዳግም አምስት ይመስለኛል፣ እዛ ላይ ሄደን ስንመለከት እግዚአብሔር አምላክን ያየ ማንም የለምና አንድ ሰው ይህ አምላክ ነው ብሎ የተቀረጸ ምስል ወይም የተሳለ ስዕል አምጥቶ ቢያሳይህና ይሄንን እንስገድ ቢልህ አትስማው፣ አትከተለው ሐሰተኛ ነው ነው የሚለውና እኔን ያየ ማንም የለም ነው የሚለውና፣ ክርስቶስን በነበረበት ዘመን ክርስቶስን የሳለ ወይም ቀርጾ ያስቀመጠ የለም። እግዚአብሔርንም ያየና ስዕሉን ይሄ ነው ብሎ ያመጣ የለም። መላእክትንም ደግሞ አይቻለው ይሄንን ይመስላል ብሎ ፎቶግራፍ አንስቶ መላእክትን ያመጣ የለም። ቢያመጣም ነው የሚለው የማናቸውንም ስለሚል ቢመጣም እንኳን ፎቶግራፉ እንኳን ቢመጣ ወይም ደግሞ ቅርጹ በትክክለኛው እውነተኛው እንኳን ቢመጣ አትስገድ። ምክንያቱም በዮሐንስ ወንጌል ምዕራፍ አራት ላይ ሄደን ስንመለከት ቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። እና እግዚአብሔርም ደስ የሚለው በእነዚህ ነው ብሎ ይነግረናል ማለት ነው። ስለዚህ ይሄ ከፍተኛ የሆነ የእውነተኛ እምነት መለኪያ እንደሆነ ልናውቅ ያስፈልገናል። ለዛሬ እንግዲህ ከደቻሳ ጥያቄ ሰፊ ጥያቄ ውስጥ እነዚህን ሁለት ነጥቦች ተመልክተናል። በሚቀጥለው ጊዜ ደግሞ ሌሎችን እንመለከታለን። አሁን ወደሚቀጥለው ጥያቄ ደግሞ እናመራል። የሚቀጥለው ጥያቄ ከዓለማየው ገብረ መድህን ከየም ዞን ሳጂ ከተማ የመጣ ነው። ዓለማየው ፕሮግራማችንን እየተከታተልክ ስለሆንክ እጅ ጋር ገን እናመሰግንሃለን። እንግዲህ በራእየ ዮሐንስ ምዕራፍ 12 ላይ በሰማይ ሰልፍ ሆነ ይላል። ስለዚህ ሰይጣን እና ሰይጣንን የተከተሉ አንድ ሶስተኛ መላእክት ከእግዚአብሔር ጋር ከሆኑት ሁለት ሶስተኛ መላእክት ጋራ ተዋጉ እና ይህ ጦርነት ቀጥተኛ ነው ወይስ ምሳሌያዊ ጦርነት ነው የሚል ነው የመጀመሪያው ጥያቄ። እና ወንድማችን በጣም ጥሩ አስተውላሃል። እንግዲህ ሰይጣን በሰማይ ጦርነት እንደከፈተ መጽሐፍ ቅዱስ ይናግረናል። እና እነዚህን ሐሳቦች ከኢሳይያስ ምዕራፍ 14 ሕዝቅኤል ምዕራፍ 28 ምዕራፍ ጋር ሄደን በምትመለከትበት ጊዜ ሰይጣን ጦርነት የከፈተበት ምክንያት በጣም የሚገርምና የሚደንቅ ነው እና ምክንያቱም ሕዝቅኤል እንደሚናገረው ኃጢአት እስከተገኘብህ ድረስ በፍጥረት ፍጹም ነበርክ ነው የሚለው። ፍጹም የሆነ ፍጡር ሆኖ እንዴት ኃጢአት ተገኘበት የሚለው በጣም በጣም የሚገርም እንቆቅልሽ ነው እና ፍጹም ሆኖ የተፈጠረው እግዚአብሔር ኃጢአትን የሚሰራ ክፉ መልአክ አልፈጠረም። ይሄ በጣም የሚደንቅ ነው እንደውም በጣም ምርጥ ምርጥ የሆኑ ነገሮች ሁሉ የእርሱ እንደሆኑ መጽሐፍ ቅዱሳችን ይነግረናል። አንደኛው በጣም የሚደንቅህና የሚገርም ነገር ውበትህ፣ በጣም ግሩምና ድንቅ የውቦች ሁሉ መደምደሚያ ነህ ይለዋል። በውበት በቃ ምንም ያላጎደለበት ነበረ። ጥበብህ ደግሞ ይለዋል፣ በጥበብ ደግሞ ፍጹም ነበርክ። በጥበብህ፣ በእውቀት፣ በአስተሳሰብ በጣም ኃይለኛ የሆነ አእምሮ ያለውና በጣም ፍጹም የሆነ እውቀት ያለው ፍጡር እንደሆነ እናያለን። በስልጣንህ ደግሞ የእግዚአብሔርን ዙፋን የምትከልል ኪሩብ ነበርክ እና በእግዚአብሔር ዙፋን ዙሪያ የምትመላለስክ ነበርክ ይለዋል። ስልጣንም ደግሞ ከፍተኛው ከእግዚአብሔር ዙፋን ቀጥሎ ያለው ስልጣን ነበረው። እንደገናም ደግሞ በሀብት ደግሞ ብንመለከት ሰርዲስ፣ ቶፒስ፣ አልማዝ፣ እንቁ በሙሉ በጣም ውድ የሆኑ ነገሮች ሁሉ ልብስህ ነበሩ ይላል እና ይሄ ሁሉ የተሟላለት እነዚህ አራት ነገሮች አንድ ሰው ከተሟላለት እንዴት አድርጎ ነው አመፅ የሚያደርገው እና የሚገርም ነው። ዕውቀት ከዕውቀት ጥበብ ከጥበብ እንደገናም ደግሞ ሀብት ከሀብት ስልጣን ከስልጣን ተሟልቶ የተሰጠው ፍጡር ነገር ግን አመፀ። ሲናገር ሳለ ኢሳይያስ በኢሳይያስ ምዕራፍ 14 ቁጥር 12 ላይ በልብህም ይላል በልብህም ወደ ሰማይ አደርጋለሁ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም ልዑል ማን ነው? ክርስቶስ ኢየሱስ በእርሱም መሰላለሁ አልክ ይላል እና ይሄ ማለት ማለት ነው፣ ስግደት ሁሉ ይገባኛል፣ አምልኮ ሁሉ ይገባኛል፣ እንደ ፈጣሪ መታየት አለብኝ እኔ በቃ እንደ ኢየሱስ መታየት ይኖርብኛል የሚል እብሪት እንደያዘው ነው የምንመለከተው ማለት ነው። ስለዚህ በዛ መሰረት ይሄ አስተሳሰብ ነው። ይህንን አስተሳሰብ ምን አደረገ? ዳቢሎስ አንድ ሶስተኛ በሆኑት መላእክቶች ዙሪያ ዘራው እና አጠመዳቸው አጠመዳቸው በዮሐንስ ወንጌል በዮሐንስ ራእይ ላይ ሲናገር ከሰማይ ከዋክብቶች ሲሶዎቹን በጅራቱ እየሳበ ወደ ምድር ጣላቸው ነው የሚለውና። ጅራት ማለት ጠልፎ መጣል ማለት ነው እና ሐሰት በሐሰት ወይም ደግሞ በትክክል ባልሆነ አስተሳሰብ እንደጣላቸው፣ እንደጎተታቸው እንደ ያመለክታል ማለት ነው እና አስተሳሰባዊ የሆነ ጦርነት እንደተነሳ፣ ሁለት ሦስተኛዎቹ ግን እምቢ እንዳሉት። ስለዚህ በሰማይ ስፍራ አልተገኘለትም። ስለዚህ ወደ ምድር ተጣለ የሚለው እንግዲህ ይሄ የሀሳብ ወይም ደግሞ የሀሳብ አለመግባባት በሰማይ እንደመጣና በዚህ መሰረት ይህ ሀሳብ ይህ አመፅ በሰማይ ተቀባይነት ስለአጣ ሰይጣንና የተከተሉት አንድ ሶስተኛ መላእክት ወደ ምድር እንደተጣሉ ነው የምንመለከተው። ከዛ ስተጥለውስ እንዴት ሆኑ? እንደገናም ደግሞ መጨረሻ የሰይጣንና የተከታዮቹ አንድ ሶስተኛ መላእክት እጣ ክፍላቸው ምን ይሆናል የሚለውን እንግዲህ በሚቀጥለው ሳምንት ደግሞ ከዚህ ቀጥለን ያለውን ሀሳብ አብረን እንመለከታለን። ሌሎችንም ጥያቄዎች መልሶቻችሁን ይዘን እንቀርባለን። ዛሬ እንግዲህ የነበረን የጥያቄና መልስ ክፍለ ጊዜ በዚሁ እናጠናቀቃለን። ስለምትሰጡን አስተያየት ስለምትጽፉልንና ጥያቄዎቻችሁን ደግሞ ስለምትልኩልን እጅግ አድርገን እናመሰግናለን። ላላችሁ ጥያቄና አስተያየት እንግዲህ ዛሬ ዘመኑ በፖስታ በወረቀት ሳይሆን በቴክስት ወይም ደግሞ በመልእክት ስለሆነ በ0910 82 81 82 ስልክ ቁጥራችን ላይ ቴክስት በማድረግ ወይም በጽሁፍ መልእክታችሁን በመስጠት ጥያቄያችሁን ማቅረብ ትችላላችሁ። በሚቀጥለው ሳምንት ለሌሎች ጥያቄዎች መልስ ይዘን እስከምንመጣ ድረስ እግዚአብሔር ጸጋና ፍቅር ከሁላችን ጋር እንዲሆን ጸሎታችንና ምኞታችን ነው። ደና